የባህርዳር ከተማ ማህበራት ዘርፍ የምክር ቤት አመራር አባላት ዛሬ ከመቀለ ከተማ አቻዎቻቸው ጋር ተመክሮ እየተለዋወጡ ነው። የባህርዳር ከተማ ማህበራት ዘርፍ ምክር ቤት ፕሬዚዳንት አቶ መንገሻ በላይ ምክር ቤቶቹ የክልሎቹ አምባሳደሮች ናቸው፣ ሁለቱ በጋራ ሲሰሩ ደግሞ ኢትዮጵያን ይወክላሉ ብለዋል። አላማው ሀገሪቱ ከእርሻ ወደ ማኒፋክቸሪንግ የምታደርገውን ሂደት ለማጠናከር ነው ብለዋል። ዓለም ፍስሐ ከመቀለ አድርሶናል። የባህር ዳር ከተማ ዘርፍ ማህበራት ምክር ቤት ቦርድ አመራርና የአማራ ክልል ንግድ ምክር ቤት አመራር በጠቅላላ አስራ አንድ የንግድ ማህበረሰብ አመራር ተሞክሮ መለዋወጥ ዛሬ ጀምረዋል። የባህር ዳር ከተማ ዘርፍ ማህበራት ምክር ቤት ፕሬዝደንት አቶ መንገሻ በላይ የዚህ ተሞክሮ ልውውጥ ፋይዳ አስመልክተው እንዲህ ብለዋል። አጠቃላይ ይህ ምክር ቤት ሲቋቋም አገሪቱ ከነበረችበት ከአግሮኮል ፕሮሰሲንግ ወደ ማኑፋክቸሪንግ እንዲያድግ ነው የነበረው አላማና በአዋጁ ከተቋቋመ በኋላ 15 ዓመት ሆናል። ከተቋቋመ ያንን ማስቀጠል ማጠናከርም ወደ ማምረት እንድትገባ ነው በአገሪቱ የአላማው በመንግስት ፖሊሲ ሲወጣና በማምረት ላይ የተሰማራውን ሰው ደግሞ የተሻለ ምርት እንዲያመርት በሀገር አቀፍ ደረጃ ማልፎ ወደ ውጭም ኤክስፖርት ሊደረግ እንጂ ጥራቱን የጠበቀ ተወዳዳሪ የሆነ ምርት እንዲመረት ለማድረግ ሁላችን ደግሞ ተጋግዘን መስራት አለብን። ሁለተኛ ይሄ ምክር ቤት መቀሌ ያለ ምክር ቤት፣ ባህዳር ያለ ምክር ቤት የዛ ህዝብ አምባሳደር ነው። መቀሌ የመቀሌ የትግራይ ህዝብ አምባሳደር ነው። የባህዳር ደግሞ የባህዳር ከተማ የአማራ ህዝብ አምባሳደር ነው። ሁለቱ ደግሞ በጋራ ተነጋግሮ ተግባብቶ ደግሞ ሲሰራ የሀገሩ ደግሞ የኢትዮጵያ ደግሞ አምባሳደር ነው። ስለዚህ እዚህ ጋ ያለው ተሞክሮ እዛ ጋ የማይመረት እዚህ የሚመረት አለ። እዚህ ጋ ያለው ህብረተሰብ የማያውቀው ምርት አለ፣ እዛ ደግሞ የማያውቀው ምርት አለ

ይህ ተሞክሮ ልውውጥ በንግድ አመራር በኩል የህዝብ ለህዝብ ግንኙነት መሰረት ያደረገ ነው ብለዋል። ሌላው በእንስሳትና የእንስሳት ውጤቶች ዘርፍ የተሰማሩና የቦርድ አመራር አቶ እንዳርጌ አለማየሁ ይህ ተሞክሮ ልውውጥ ያለው ጠቀሜታ አስመልክተው፣ እንግዲህ እኛ በአንድ ሀገር ውስጥ እየኖርን ያለን የሁለት ክልሎች ነጋዴዎች ነን። በዚህ ዘርፍ የተለያዩ ዘርፎች ናቸው በዚህ የሚካተቱ። በዚህ ዘርፍ የተሰማሩ ሰዎች ከአንዱ ክልል ወደ አንዱ ክልል የተለያየ ተሞክሮ ስላለ ጠንካራና ደካማ ጎናችንን ለይተን እኛም መቀሌ የከተማ ዘርፍ ማህበራት ምክር ቤት ከባህር ዳር ዘርፍ ማህበራት ምክር ቤት ምን ወስደውም ምንሰጣቸውም ስላለ ምንድን ነው ያለው ስራ ብለን ከዚህ የሚያስተሳስረንም ነገር ካለ በስራ አንድ ነው፣ ሁለት ደግሞ ምርታችንንም በአንድ ከተማ ብቻ እንዳይገደም ከአንዱ ከተማ ወደ አንዱ ከተማ ለመውሰድም ጭምር ነው የመጣ ነው። በእኛ እንደ ባህር ዳር ከተማ ዘርፍ ማህበራት ምክር ቤት የህዝብ ለህዝብ ግንኙነቱን ለማጠናከር ከፍተኛ ተነሳሽነትና ኃላፊነትን ይዘን ነው ምንሰራ። እንደ አማራ ክልል እንደ ባህር ዳር ከተማ የመቀሌን ህዝብ ለብቻው የሚኖር ህዝብ አይደለም፣ በሀገሪቱ የተሰባሰበ ህዝብና እስካሁንም ድረስ ባለው ወቅትም ቢሆን ብዙ ብሔሮች የሚኖሩበት ከተማ መሆኑና እስካሁን መፈናቀል ያልደረሰበት ስለሆነ እኛም ይህንን ተሞክሮ ወስደን ህዝቡ አንድ ሁኖ ለወደፊት ዘለቄታ ያለው ሰላም እንዲመጣ አብረን ምንሰራም ጭምር ነው። የመቀሌ ከተማ ዘርፍ ማህበራት ምክር ቤትና የንግድ ምክር ቤት ቦርድ አመራር አቶ በሪ ሀፍትና በብረታ ብረት ንግድ የሚስተዳደሩ አቶ በርሀ ይህ የተሞክሮ ልውጥ መድረክ እጅግ ከፍ ያለ ጠቀሜታ ያለውና ለሁለቱም ህዝቦች ግንኙነት የሚያጠናክር ነው ብለዋል። ያለን ተሞክሮ በመለዋወጥ አብረን ለመስራት እና አብረን ለማደግ የሚያግድ ነው ብለዋል። አለም ፍስሀ ከመቀለ